የዕለተ ሐሙስ የካቲት 11 2013 ዓ ም የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ጥንቅሮች ይዘን ፕሮግራማችንን ጀምረናል። በቅድሚያ በምሽቱ ከሚኖሩ ፕሮግራሞች መሀል ጥቂቶቹን እናስተዋውቃችሁ ሩ ለየት ያለ ስራ እየሰሩ ያሉ ስራ እየሰሩ ያሉ ወጣቶችን በምናሳይበት ጊዜ ሌሎች ወጣቶች ደግሞ ተነሳሽነት ላይ ይፈጠራል ብለን ስለምናስብ ይሁንም ትልቅ ፋይዳ አለው ብለን እናስባለን። በወጣቶች ላይ የሚያተኩር የበይነ መረብ መጽሔት እያዘጋጀ ለአንባቢያን እያቀረበ የሚገኘውን አብዱል አዚዝ የሱፍን የሰማችሁት የምሽቱ እንግዳችን ነው። ጥር አንድ 2021 ላይ ሐኪም ቤት ቤት እንዳለብኝ ተሰማኝና ቫይረሱ እንድትጠቀው በሀኪሞች ተነገረኝ ከዛ ያዘንኩ ወደ ቤት ተመለሱ። አሁን ደግሞ የሰማችሁት በኮሮና ቫይረስ ተይዞ ያገገመ ወጣት ነው። ሞቲ አበልቲ ይሰኛል። ለቫይረሱ እንዴት እንደተጋለጠና በአጠቃላይ በህብረተሰቡ ዘንድ ስለሚታየው መዘናጋት ውይይት ይኖረናል። ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ምሽቱን ከእኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎች እና ልዩ ልዩ ጥንቅሮች ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛቸዋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው። አመሰግናለሁ። አመሰግናለሁ ስመኞች አድማጮች እንደምናመሻችሁ። የጌዲዮ ህዝብ ለአባገዳቸው ገዳቸው የበኩር ስጦታ በመስጠት ማጋኖን ወይም ፈጣሪያቸውን የሚያመሰግኑበትና ከዘመን ዘመን መሸጋገራቸውን የሚያበስሩበት ዳራሮ የተሰኘ የአዲስ ዓመት ማብሰሪያ በዓል ዛሬ በዲላ ከተማ ተከብሯል። በበዓሉ የኢትዮጵያ የባህልና ቱሪዝም ሚኒስትር ዶክተር ሂሮት ካሳው፣ የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው፣ የአክቲቪስት የሰብአዊ መብት ተሟጋች የግሎባል አሊያንስ ዳይሬክተር ታማኝ በየነ እንዲሁም ሌሎች የመንግስት የስራ ኃላፊዎች ተገኝተዋል። ዘገባውን ያደረሰን ዮናታን ዘብዴስ ነው። የሶማሊያ መንግስት ከአልሻባብ የሚቃጣበት ጥቃት እያየለና ና በዚያች ሀገር ያለው የአሸባሪዎች ጥቃትን ለመከላከል በአካባቢው የተሰማሩት የዩናይትድ ስቴትስ ና የአፍሪካ ህብረት ኃይሎች የሰራዊት ቁጥርን ለመቀነስ እየተዘጋጁ ባሉበት ሰዓት በህቡ የጸጥታ ማስከበር ስራ የሚሰሩ ወታደራዊ ምልምሎች ለስልጠና ወደ ኤርትራ ተልከዋል። ወታደሮቹ ከኢትዮጵያና ና ከኤርትራ ሰራዊት ገኑ በመሆን በትግራዩ ግጭት ላይ ተሳትፈዋል በሚል በቅርቡ በማህበራዊ ሚዲያ ላይ የተሰራጨው ያልተረጋገጠ ዜና ለስልጠናው የተለየ ትኩረት ጋብዟል። ይሁንና የሶማሊያ ና የኢትዮጵያ መንግስት ባለስልጣናት ጉዳዩን መሰረተ ቢስ ነው ሲሉ ውድቅ አድርገውታል። የአሜሪካ ድምጽ ያነጋገራቸውና ልጆቻቸውን ለስልጠናው ወደ ኤርትራ የላኩ ወታደር ወላጆችም በተለያዩ ጊዜያት ልጆቻቸውን ማነጋገራቸውና እነሱም ሆኑ ባልደረቦቻቸው በተባለው ውጊያ ላይ ያለመሳተፋቸውን የሚገኙትም በኤርትራ መሆኑን እንዳረጋገጡላቸው ተናግረዋል። የተባበሩት የአረብ ኤምሬቶች በየመን የእርስ በርስ ጦርነት የነበራትን ተሳትፎ ማቆሟን ተከትሎ በኤርትራ አሰብ ላይ የነበራትን ወታደራዊ መደብ በከፊል እየነቃቀለች መሆኗን የሳተላይት ምስሎች ማሳየታቸውን አሶሽየትድ ፕሬስ ዘገበ። ኤሚሬትስ በየመኑ ጦርነት ከሳዑዲ መራሹ ጥምረት ጎን ሆና በኢራን ከሚታገዙት ከሆቲዎቹ ሽምቅ ተዋጊዎች ጋር ስትዋጋ ቆይታለች። እንደ አውሮፓውያን አቆጣጠር በ2015 ዓ.ም መስከረም ወር ላይ አሰብ ላይ በገነባችው ወደብና የአውሮፕላን ማረፊያ እንዲሁም መንደርደሪያ ከባድ መሳሪያዎችንና የሱዳን ወታደሮችን ወደ የመን ለማጓጓዝ ተጠቅማበታለች። ሃገሪቱ ከየመኑ ጦርነት መውጣቷን ተከትሎ አሰብ ላይ ካላት ወታደራዊ ሰፈር መሳሪያ ዎችን ነቃቅላ ማንሳቷና አዲስ የተገነቡ ጣቢያዎችን ጭምር ማፈራረሷን የሳተላይት ምስሎቹ እንዳመላከቱ የአሶሼትድ ፕሬስ ዘገባ አስታውቋል። ዘገባው በተጨማሪም ለኤሜሬትስ ባለስልጣናት ላቀረበው ጥያቄ መልስ እንዳላገኘ ማስታውቋል። አሶሼትድ ፕሬስ በተጨማሪም ለኤሜሬትስ ባለስልጣናት ላቀረበው ጥያቄ መልስ እንዳላገኘ ማስታውቋል። በአሰብ ወደብ እንድትጠቀም የ30 ዓመት ኮንትራት ከሰጠቻት ከኤርትራ በኩልም ምላሽ ለማግኘት ዋሽንግተን ለሚገኘው ኤምባሲዋ ላቀረብነው ጥያቄ መልስ ለማግኘት አልቻልም ብሏል። አድማጮች፣ ለምሽቱ የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁንም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ሎላይን ወጣቶች ላይ የሚያተኩር የበይነ መረብ ላይ መጽሔት ነው። ወደ አስር ቅጾችን እስካሁን ለንባቢያን ያበቃው ዲጂታል መጽሔት ተሰጥኦ ያላቸውን ወጣቶች ለንባቢያን በማስተዋወቅ ወጣቶችን የሚመለከቱ ጉዳዮችን በማንሳት ለንባቢያን እያደረሰ ይገኛል። የመጽሔቱን ድኅረ ገጽ የቃኘው ሀብታሙ ስዩም ስለ መጽሔቱ የበለጠ ለማወቅ ከአዘጋጁ አብዱልአዚዝ የሱፍ ጋር ቆይታ አድርጓል። ወደ እዛው እንለፍ። አብዱልአዚዝ ይሱፍ እባላለሁ። በሎላይን መጽሔት ውስጥ የገበያ አማራጮችን የመፈለግ እና የተለያዩ መንገዶችን የማገናኘት ስራ ነው የሚሰራው። መጽሔታችሁ ወጣቶችን የሚመለከቱ ርዕሰ ጉዳዮችን ለማነሳሳት እንደተጀመረ ሰምተናል። ምን አይነት ርዕሰ ጉዳዮችን አንስታችኋል? ምን አይነት ጉዳዮችንስ ለወደፊቱ ለማንሳት አስባችኋል? አው አሁን የኛ መጽሔት ሲጀመር ከመጀመሪያውም ሀሳቡ ወጣቶችን አላማ አድርጎ የተመሰረተ ነው። ዋናውም ተሄዳችንና አለማችን የተለያዩ ስራዎችን የሚሰሩ አዲስ ዘርፎች ላይ የተሰማሩ እንዲሁም በሙያቸው ጥሩ ደረጃን የደረሱ ወጣቶችን ለማቅረብ እና ለሌላው ወጣት አሪያ እንዲሆን ከነሱም የሚማረውንም ነገር ለማሳየት አስበናል። ምን የጀመርነው መጽሔት ነው። ከዛም በኋላ የተለያዩ ሰዎችን በጣም ደግሞ በብዛት የምንገፋው ይሄ የጥበብ ክፍል ላይ ያሉ አዳዲስ ዘርፎች ላይ ያሉ የመጡ ወጣቶችን ስራቸውን ማሳየት እና ከህዝብ ጋር ማስተዋወቅ እነሱን ማቅረብ ነው። ከዛም በተጨማሪ የተለያዩ ከስብና ጋር ግንባታ ጋር የተያያዙ የተለያዩ እንትኖች አሉ። እነሱን አንቀጾችንም እያቀረብን ከተለያዩ አብረው የሚሰሩ የተለያዩ ወጣቶች አሉ ከነሱ የሚመጣውን መልሰን ለአንባቢዎቻችን እናደርሳለን ማለት ነው። ብዙ ጊዜ መጽሔቶች በወረቀት ህትመት ነበር የሚቀርቡት። የእናንተ ለየት ባለመልኩ በኢንተርኔት ላይ የሚነበብ ነው፣ በማህበራዊ ሚዲያ በኩል ደግሞ የሚሰራጭም ነው። ይህን ለማድረግ ለምን እንደፈለጋችሁ በጥቂት ውስጥ ይንገረን። ዋናው ወደዚህ የሄድንበት ምክንያት አብዛኞቹ አሁን ለምሳሌ በወረቀት ታትሞ የሚወጡ የነበሩ መጽሔቶችን ስናያቸው ሰው በወረቀት የማንበብ ፍላጎቱ ከቀን ወደ ቀን እየቀነሰ ነው የመጣው እነሱም አንባቢዎቻቸው በጣም እየቀነሰ ተመልክተናል። በአንጻሩ ደግሞ ኢንተርኔት ላይ ያሉ አብዛኛው ሰው ስልኩ ላይ ነው ረጅም ጊዜ ነው የሚያሳልፈው። ያንን ኦዲንስ ስልኩ ላይ የሚያሳልፈውን ወጣት በተለይ ደግሞ ወጣቱም ስለሆነ ስልኩ ላይ የሚያሳልፈውን እንደዚህ አይነት የተቀናጀን ኦርጋናይዝድ የሆነን አንቀጾች ወይም ይሄ ኮንቴንትን ወደ እነሱ ለማድረስ ታስቦ የተዘጋጀ ነው። ያ ደግሞ የተሻለ የሚሆነው ዲጂታል በመሆነ ኢንተርኔት ላይ መገኘት በሚችል መልኩ እንዲሆን አስበና ያዘጋጀነው ነገር ነው። ይህንን መጽሔት በማዘጋጀት ሂደት ውስጥ ምን አይነት ፈታኝ ነገሮች ገጥሟችኋል? በምን መልኩ ውስጥ እየፈታችኋቸው ነው? አዎ አሁን የመጀመሪያው ችግር የነበረው ሁላችንም በተለይ በጀመርንበት ጊዜ የዩኒቨርሲቲ ተማሪዎች ነበርን። ስለዚህ የኔ ኪራይም አልነበረም። በዛ ላይ ደግሞ የኮሮና እንትን ስርጭት በጣም የሚያስፈራበትና ከፍተኛ በነበረ ጊዜ ሁላችንም ቤት በነበርንበት ጊዜ የተጀመረው። ስለዚህ በዛ ሁኔታ አብረን ለመስራት ተቸግረን ነበረ። ግን ይኸው ኢንተርኔቱን ተጠቅመን ራሱን ሁላችንም በየቤታችን ሆነን የምናገኛቸውንም ማውራት ያለብንም ሰዎች ቤታቸው በሆኑበት አማራጭ ለማግኘት ሞክረናል። አሁንም ደግሞ ከተለያዩ ሰዎች ጋር በጋራ በመሆን እያሰፋን የይዘታችንንም አይነት ለማስፋት እየሞከረን ነው። በቪዲዮ የተለያዩ አይነት ለማዘጋጀት እየጣርን ነው። ከተለያዩ እኛን መርዳት ከሚፈልጉ አብረውን መስራት ከሚፈልጉ ሰዎች ጋር ሆነን እነሱን አልፈን የተሻለ ጥራት ያለውን ኮንቴንት ለአንባቢዎቻችንን ለማቅረብ እየሞከር ነው። ሎላይንን የመሰሉ ወጣቶች ላይ ያተኮሩ መጽሔቶች ተሰጥኦ ያላቸውን ወጣቶች በማስተዋወቅ ረገድ ስላላቸው ፋይዳ ያለህን ሀሳብ እስቲ ያገራል። አሁን ለምሳሌ የምናደርገው አንዱ የተለያዩ ተሰጦ ያላቸውን ሰዎች ለብዙ ሰው እንዲደርሱ ማድረግ ነው። ይሄ የሚጠቅመው ተሰጦ ያሏቸው ወጣቶች በብዙ ጊዜ የሚያገር ችግሩ ምንድነው? ለገበያቸውም ይሁን ለኦዲንሳቸው የመድረስ ችግር አለ። ስለዚህ ያንን በመሀል ያለውን ጋፕ መሸፈን አለበት ብለን እናስባለን። ስለዚህ እነዚህን ወጣቶች የሚፈልጉበት ቦታ የሚፈልጉበት ኦዲንስ ጋር ለማድረስ በጣም ትልቅ ሚና አለን። ሁለተኛው ደግሞ እነዚህ ተስጦ ያላቸው ወጣቶች ሌሎችን ደግሞ እዚህ ስራ ላይ ያልገቡትን ኢንስፓየር ያደርጋሉ ብለን እናስባለን። ተነሳሽነት ይፈጥራሉ ብለን እናስባለን። ስለዚህ እነሱን ደግሞ እያመጣን በየወሩ ለየት ያለ ስራ እየሰሩ ያሉ፣ ጥሩ ስራ እየሰሩ ያሉ ወጣቶች እንደምናሳይበት ጊዜ ሌሎች ወጣቶች ደግሞ ተነሳሽነት ላይ ይፈጥራሉ ብለን ስለምናስብ ይህንም ትልቅ ፋይዳ አለው ብለን እናስባለን። እጅግ በጣም አመሰግናለሁ አብዱል አዜዝ። የተለያዩ ማህበራዊ መገናኛዎችም በመሰራጨት ላይ ስለሚገኘው ሎላይን የወጣቶች መጽሔት ስላወጋህን በእጅጉ አመሰግናለሁ። መልካም ምሽት ይሁንል። መልካም ምሽት። እኔም በጣም አመሰግናለሁ ስላቀረባችሁ። ሀብታሙንና እንግዳውን አብዱል አዚዝ ዩሱፍን እናመሰግናለን። እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። ቀጣዩ ፕሮግራማችን ሁለት ወጣት ስራ ፈጣሪ ወጣቶችንና ስራቸውን ያስተዋውቀናል። ሉሲ ፍራግናንስ ኢትዮጵያዊ የሆነ መዓዛ ያለው የሽቶ ማምረቻ ድርጅት በኤዶን በቀለና ሰናይት ዳንኤል አማካኝነት ስራ ከጀመረ ሶስት ወራት ተቆጠሩ። ከዩኒቨርሲቲ ከተመረቁ አራት ዓመታት ያስቆጠሩት ሁለቱ ጓደኛሞች ከተፈጥሮ ግብዓቶች የተመረቱ ሃይላንደርና ኢቮልቭ የተሰኙ የወንድና የሴት ሽቶዎችን ለገበያ አቅርበዋል። ሉሲ ፍራግናንስ ከሽቶ በተጨማሪም ባለመዓዛ ሻማ የሚያመርት ሲሆን በቅርቡ ሌሎች የቁንጅና ምርቶች ለገበያ የማብቃት ህልም ይዘው እየተንቀሳቀሱ ይገኛሉ። ወጣቶቹ የሽቶ ምርቶችን ለገበያ ለማቅረብ ሙሉ ለሙሉ ተፈጥሯዊ የሆኑ ዝባድ እጣንና የተለያዩ አበቦችን ይጠቀማሉ። ከወጣቶች ጋር ቆይታ ያደረገችው ኤደን ገረመው ናት እንደሚከተለ ታቀርበዋለች። ኤዶም በቀለና ሰናይት ዳንኤል ከልጅነት ጀምረው አብረው የተማሩ አብሮ አደግ ጓደኛሞች ናቸው። የሁለተኛ ደረጃ ትምህርታቸውን ጨርሰው ወደ ዩኒቨርሲቲ ሲዘልቁ ኤዶም ባዮኬሚስትሪ ለማጥናት ወደ ውጭ አቀናች፣ ሰናይትም የንግድ ስራ ትምህርቷን ቀጠለች። ከአራት ዓመታት በፊት ትምህርታቸውን ሲያጠናቅቁ ደግሞ የተገናኙት ወጣቶቹ ታዲያ የሁለቱንም እውቀት ያጣመረ ስራ አንድ ላይ ለመስራት በመወሰን ጥናት ይጀምራሉ። ሰናይት አጀማመራቸውን እንዲህ ታስታውሰዋለች። ሁለታችም የሽቶ ላይ ፍቅሩም ስለነበረን ከዛ ነው ወደዛ የገባ ነው። ሄዶም እዛ ላይ ነው ስፔሻላይዝ ያደረገችው ኬሚስትሪ ላይ ነው። ከዛ ነው ሀሳብ የመለጨው ነው። ካለን ፍላጎት አንጻር አዲስ ነገር ኢትዮጵያ ውስጥ የሌለ ነገር ሀገራችንም ወርቅ ዙሪያ ላይ ብናወጣ ብናስተዋውቅ፣ ሪሶርሱም ስላለ እዚህ ሀገራችን ውስጥ በዛ አካባቢ ነው። እንግዲህ ጥናትም ስናደርግ እዚህኛው ላይ ያረግ ነው። ማለት ሀገራችን ላይ የሌለ ነገር አዲስ ነገር ምንድን ነው የሚለው ነው። ሞር የያዘን ነገር ተቀባይነት ይኖረዋል አይኖረውም? የሚለው ነገር ሁሌም ከጭንቅላታችን ጀርባ ይኖራል። ግን ወደፊት እንድንሄድ እንድንጓዝ ሁልጊዜ የሚገፋን ነበር፣ ምን እንስራ፣ ሀገራችንን ሊያስተዋውቅ የሚችል ለየት ያለ ፕሮዳክት ልዩ ነገር። ሰናይት ከሰው ሰራሽ ግብአቶች የተሰሩ ሽቶዎችን ስትጠቀም ሰውነቷ እንደሚቆጣ ትናገራለች። ይሄና ግማሽ ዓመት የፈጀው ጥናት ታክሎበት ሉሲ ፍራግራንስ ሙሉ ለሙሉ ተፈጥሯዊ ግብአቶችን የሚጠቀም ሽቶ እንዲያመርት መወሰናቸውን ሁለቱም ይናገራሉ። ጥሪኝ ከተሰኘው እንስሳ የሚገኘውን ዝባድ፣ የአበቦች መዓዛና እጣንን ለግብአትነት ለመጠቀም የወሰኑ ሲሆን ከህንድ ሀገር እንደሚያስገቧቸውና ሂደቱም ፈታኝ እንደሆነ ቀማሚዋ ኤዶም አስረዳለች። ትንሽ ለየት የሚያደርገው ያው የተፈጥሮ ሽቶ ብዙም አልተለመደም ኢትዮጵያ ውስጥ። ግን አንዳንድ ሰው የማይስማማው ሰው አለ። ለምሳሌ ከነዚህ ከውጭ የመጡ ሽቶዎችን እነዚህ አርቲፊሻል የሆኑት ማለት ነው። እና እድሉን አለማግኘት ነው፣ የተፈጥሮ ሽቶ አለማግኘት ብሩ እና ይሄንን በማሰብ ነው በግብአት ብዙ ሽታዎችን እንጠቀማለን። የጽጌረዳ አበባ ለምሳሌ አንዱ ነው። ጥሬኝ እንጠቀማለን። ሌሎች አሉ ብዙ ናቸው። ጽፋቸዋለን፣ የምንጠቀማቸውን ነገሮች እንዳለ ከፕሮዳክታችን ጋር አንድ ላይ ያለ። እንግዲህ ሽቶ እንደ መጠጥ ሁላ መቆየት ይኖርበታል ሲሰራ እና መጀመሪያ ኦይሎቻችንን ነው ያገኘ ነው። መጀመሪያ በትንሹ ነው የሞከር ነው። ከዛ በብዛት አስመጣኝ። ከዛ በኋላ ያለው ነገሮችን ማቀላቀል ነው። ከዛ ወደ ስንት ሁለት ሶስት ወር ያው እንግዲህ ከተሰራ ጀምሮ እስካሁን አለ ብዙ ጊዜ ቆይተናል ማለት ነው። ግን እነዚህ ይሄ ከሽቶ ከመስራቱ ውጪ ይሄ ቢሮክራሲው ትንሽ ፈቃዶች ማውጣት እዚህ እንደዚህ ያሉ ነገሮች በጣም ጊዜያችን የሚጨርሱብን እነሱ ናቸው። ይሄ እቃም ስናስመጣ በአብዛኛው የሚያመላልሰን ጉምሩክ መሄድ ምናምን ይከብዳል። ሉሲ ፍራግራንስ ባለመዓዛ ሻማን ጨምሮ ለወንድና ለሴት አገልግሎት የሚውሉ የተለያዩ ጠረን ያላቸው ሽቶችን ያመረተ ሲሆን ሰናይት በምርቶቹ መካከል ያለውን ልዩነትም ታብራራለች። መጀመሪያ ምርት ናቸው የወንድና የሴት ሽቶዎችን ነው ስፕሬ እቃ ውስጥ ተደርጎ የሚሸጥ ነው። ሀምሳ ኤም ኤል ነው እሱ የወንድም የሴትም ብለን የምንሸጠው ነው። የሴቶቹ ያው ኢቮልቭ ይባላል፣ የወንዶቹ ደግሞ ሃይላንደር ብለን የሰየምነው ነው። ሁለት ደግሞ ዘይት፣ ለምሳሌ ለቆዳችን የምንቀባው አንገታችን ላይ ሊሆን ይችላል እጃችን ላይ አሉ ቦታዎች። ሽቶችን እኔተት አካባቢ መቀባት አለብን ሲባል ኢቮልቭ ሙሉውን ቀን ኢቮልቭ እያደረገ ይሄዳል። ለምሳሌ የተቀያየር ይሄዳል ሽታው ማለት ነው። ምሳሌ የላይ የመጀመሪያ ሽታ አለ። ቀጥሎ መሀል ላይ መካከለኛው የሚሸተን ሽታ አለ። ከዛ ቤዝ ኖት ደግሞ መጨረሻ ላይ የሚሸተን ሽታ አለ። ትንሽ ፌድ እያደረገ ወይም እየለቀቀ ሽታው ሲመጣ የሚሸተን ሽታ አለ። ያው ምን ያህል ይቆያል የሚለው እንግዲህ እኛ እንደሞከር ነው። ሰዎችም ተጠቃሚዎቻችንም እንደሞከሩት ከሆነ ሁለት ቀን ድረስ ልብስ ላይ የመቆየት ባህሪ ያለው እንዳልነው። ግን ቅድም የመጀመሪያው ኖት ወይም መጀመሪያ ላይ የሚሸጠን ቢያንስ እስከ ስምንት ሰዓት እንደዛ አካባቢ ድረስ ይቆያል። ነገር ግን ቅድም እንዳልነው ሽታው ለወጥ እያለ ነው የሚሄደው የሁለቱም የወንዱም የሴቱም። ከዛው መቀጠል ሻማዎቹን ደግሞ ትንሽ ቆየት ብለን የጀመርናቸው ሽቶን ከጀመርም በኋላ ሻማዎቻችን እነሱም የተፈጥሮ ሻማዎች ናቸው። ከንብ ሰም ነው ወይም ቢዝ ዋክስ ነው የተሰሩት ግባቶቹም ያው አሁን ከምንጠቀማቸው ለሽቶች ከምንጠቀማቸው ዘይቶች ወይም የሽታ ግብአቶች እነሱን ነው የምንጠቀመው እንደ ሽታ እንዲሰጥልን ማለት ነው። ሽቶ ማምረት ታዲያ ከውጭ ግብአት ማስመጣትን ጨምሮ የቤተ ሙከራ ሂደትን ማለፍ እንዲሁም ምርትን ማስተዋወቅ የሚጠይቅ ስራ ሲሆን ለወጣት ስራ ፈጣሪ ደግሞ መነሻ ወረት ወይም ካፒታል ማግኘትም ከባድ ነበር። ከቤተሰብ ገንዘብ ማሰባሰብን ጀምሮ ስራ ከመጀመራቸው በፊት መነሻ የሚሆን ገንዘብ የሚያገኙበትን ኢንዲጎጎ የተሰኘ የቡድን ገንዘብ ማዋጫ ፈንድ ገጽ መፈለጋቸውንም ይገልጻሉ። በገጹም ላይ ስለ አላማቸው አጭር ቪዲዮ በመስራት የስራ መነሻቸውን በማሰባሰብ ወደ ሙከራ ሂደት መቀጠላቸውንም ኤዶም ትናገራለች። ገንዘብ ያሰባሰብነው ከጓደኛም ከቤተሰብም፣ እንደዚህ እንደዚህ ለመጀመር አስበናል የሚል ነገር ተናገርን። መጀመሪያ እንዲያውም ያደረግነው ከመመረታቸው በፊት ግዙን ብለን ማለት እዛ ብለን ነበረ ስንጀምር ያሰባሰብነው ገንዘብ ኢንዲጎጎ የሚባል ዌብሳይት አለ ያው በእሱ ቦታ ገንዘብ ማሰባሰቢያ አዘጋጅተን በእሱ ትንሽ ገንዘብ ማግኘት ችለን ነበረ። በአብዛኛው አዲስ ምርታቸውን ለማስጀመሪያ ገንዘብ መጀመሪያ ገንዘብ ሲፈልጉ፣ ስለዚህ ምርቶቹ ከመውጣታቸው በፊት ይሄን ይህን ማምረት አስበናል፣ ሀሳቡን ሰው የሚፈልገው አይነት ሀሳብ እንደ ኢንቨስትመንትም ስለሚቆጠርና ሰው አይቶ ይሄ ነገር ጥሩ ሊሆን ይችላል ካለ ገንዘብ ይገዛል ማለት ነው። ያንን እቃ በዛ የእኛን ሽቶዎች ከማምረታችን በፊት እሱ የገዙን ሰዎች ያንን ገንዘብ ሰጡን ማለት ነው። መጀመሪያ ላይ አንድ ሺ አራት መቶ ዶላር እንደዚህ፣ እዛ ላይ አንዳንድ ሰው ከዛም ውጭ ይሰጠናለ ግን ዛ አሁን ምርታችንን ስንጨርስ ልከንላቸዋለ ሁሉ በሰናይት ዳንኤል እና ኤዶን በቀለ የተመሰረተው ሉሲ ፍራግራንስ ብቸኛው ኢትዮጵያዊ የሽቶ ማምረቻ ሲሆን ከዚህ በተጨማሪም በቀጣይ ተፈጥሯዊ የውበት መጠበቂያዎችን ለማምረት በዝግጅት ላይ መሆናቸውንም አክለው አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዶቿን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። በቀጣይ የምናልፈው ኢትዮጵያ ውስጥ ከኮሮና ቫይረስ ካገገመ ወጣት ጋር ወደ ተደረገው ቆይታ ነው። የኮሮና ቫይረስ ስርጭት ባየለባት ኢትዮጵያ የሚመከሩት የጥንቃቄ እርምጃዎችን ያለመተግበር አዝማሚያ እየታየ ስለመሆኑ ይነገራል። ይህም በቫይረሱ መያዝንና ያልተገባ ውጣውረድ መዳረግን እያስከተለ ነው። ለዚህ ማሳያ የሚሆነን ሞት ያበልቲ ነው። ወጣት ሞቲ የአዲስ አበባ ከተማ ነዋሪ ሲሆን በስራ አጋጣሚ ወደ ሌላ ከተማ በሄደበት ወቅት በኮቪድ-19 ሳይያዝ እንዳልቀረ ይናገራል። የኮሮና ቫይረስ በጤናው ላይ ስላደረሰው ጉዳትና ካገገመ በኋላ ሌሎች እንዳይያዙ ስለሚያደርጋቸው እንቅስቃሴዎች ያናገረው ናኮር መልካ ነው። ሞቲ በኮሮና ቫይረስ መያዙን ከጠረጠረበት ጊዜ ጀምሮ ስለነበረው ሁኔታ በማስረዳት ይጀምራል። አመሰግናለሁ፣ ለተሰጠኝ እድል። እንግዲህ እንደ አጋጣሚ ሆኖ ለስራ ምክንያት ወደ አዳማ ከተማ ተጉዘን ነበር። ዲሰምበር ነበር ዲሰምበር ወደ መጨረሻ አካባቢ፣ ታህሳስ ወደ መጨረሻ ታህሳስ ሁለት ሺህ ሀያ መጨረሻ ልክ እንደተመለስኩኝ እንትን ማየት ጀመር። እንግዲህ የቆየ ሊሆን ይችላል። ጥር አንድ ሁለት ሺህ ሀያ አንድ ላይ ሐኪም ቤት ቤት እንዳለብኝ ተሰማኝና ቫይረሱ እንደተጠቃው በሐኪሞች ተነገረኝ ከዛ ያው እያዘንኩ ወደ ቤት ተመለስኩ ማለት ነው። ሬዲ አስራ አራት ቀን በትንሹ ቤት መቀመጥ እንዳለብኝ ስለነገረኝ ኃላፊነት እንደሚሰማው ሰው ቤት ሆኜ ሌሎችን ማዳን ከቻልኩ ሌሎችን ሌሎች ማትረፍ ከቻልኩ ብዬ ለስራ ባልደረቦችም ጭምር ነግሪያቸው ሰው ራሳቸው ማለት ነው። ሞቲ እስቲ ምን አይነት ምልክቶች ነበረ ያየኸው? ከዛ በኋላ ለረጅም ጊዜ ቤት እንደቆየ ነግረኸኛልና ምን አይነት ስሜት ሲሰማ ነበር? በቆይታ እንዴት ተወጣ? መልካም ምልክቶች በእርግጥ ብዙ ናቸው። ለየሰው ይለያል የሚነገርም ሰምቻለሁኝ። የተሰማኝ የድካም ስሜት ነው። እጅግ በጣም ጉልበቴ እስኪበከብ ማይችልም መቀመጭ ራን ይከብደኛል። ፕላስ የራስ ጉዳት በጣም ከባድ የራስ ጉዳት ነበር። ከዛ ልቤ አካባቢ የሚሰማኝ ነገር አለ። ጉሮሮዬ በጣም በላይ ነበር። ከዛ ኮሰኩሰኝ ነበር። እዚህ እሱ አይቼ ኦኬ በሶሻል ሚዲያም በተለያዩ አጋጣሚዎች እንግዲህ ሐኪሞችም ሲነገር እንደነበረው እንደ አይነት ምልክቶች ሲታይባቸው ሐኪም ቤት መሄድ አለባቸው ሲባል እኔም ኦልሬዲ ሄድኩኝ ማለት ነው። ከዛ በኋላ እንግዲህ ከተነገረኝ በኋላ ኦልሬዲ የነገር ጠላር ነው ወጠዋለው ወደ ቤት ተመለስኩ። ቤት ቆየሁ። ቆይታዬ አራት አምስት ቀናት ባድ ስሜት ነበረው። እሱን ተቋቁሜ ረዲ ወደ ኖርማል ሩቲን ለመመለስ ጥረቶችን ሳደርግ ነበር። እንቅስቃሴዎችን አድርገ ነበር። ቤት ውስጥ አነብ ነበር። ፊልሞችን፣ የማነቃቂያ ቪዲዮዎችን ምናምን አይ ነበር። በዛ አጋጣሚ እንግዲህ ለሰልፍ ሪፍሌክሽን ራሱ ጊዜ እንዲኖረኝ አድርጓል ብዬ አስባለሁ። ራስን መልሰ እንድትመለከት በአንድ በኩል ሲታይ መጥፎ ቢሆንም በአንድ በኩል ደግሞ ኦልሬዲ ከራሴ ጋር እንደሆነ ኦልሬዲ እድል ሰጥቻለሁ ብዬ አስባለሁ። በፌስቡክ ወይም ደግሞ በማህበራዊ ትስስር ድረገጽ ላይ የጻፍከው ነገር አንዱ ምንድን ነው የቃሪያና የስኳር ጣዕም ምንም አይለየም ብለሃል። እና እስቲ ስለዛ ነገር ንገረኝ። ስለገረመኝ ነው። በጣም የሚያስገርመው ነገር ማለት ት ላይ ቴስት አጣለው እያስብ ያላቅ ነገር ምላሴ ምንም ስራ አቁሟል። ከዛ ወሮሮ አካባቢ ያለውም ነገር ስራ አቁሟል። አፍንጫይም ስራ አቁሟል። ማሸት አልችልም። ጠቅመሳል ቀምሼም የሆነ ቴስቱን መለየት አልችልም እና ይሄ ነገር ምንድን ነው አልኩኝ። በቃ በጣም እንዲህ ሆናለሁ ብዬ አስቤ ማላቅም በህይወት እና እስኪ ልሞክር ብዬ ስኳር ቀመስኩ። ምንም አይነት ስሜት የለው። ከዛ ቃሪያ ነበረ የሚያቃጥል ነገር ብላ ስለተባልኩ ቃሪያ በላው። አንድ በላው፣ ምን ያለ እኔ ቃሪያ በኖርማል ጊዜ ቃሪያ ልጠቀም ነጡ ለመናገር እና አምስት ቃሪያ በተከታታይ በላው። ምንም አልተሰማኝም። ጨጓራ የሚሚሊያ ይችላል እየፈርችው ነበር በጣም ገርሞኛ የተፈጥሮ ነገር። ኮቪድ አስራ ዘጠኝ በብዛት የሚያጠቃቸው የተለያየ በሽታ ያላቸው ሰዎች፣ እንዲሁም ደግሞ እድሜያቸው የገፋ ተብሎ እየተነገረ ነበር። በዚህ ምክንያት ወጣቶች ራሳቸውን እንዳይጠብቁ ምክንያት ሆኗል ብለህ ታስባለህ ይህ ነገር? ከዛ በመነሳተስ ወጣቶች ላይ ያለውን ነገር በተለይ ደግሞ ከጥንቃቄ ጋር ተያይዞ እንዲሁም ሌሎችም የህብረተሰብ ክፍሎች ጋር ያስተዋልከው ነገር ምን ይመስላል? እውነቱን ለመናገር ኮቪድ በሽታ በራሱ በጣም አስቸጋሪ በሽታ ነው። ማለት ለመጠንቀቅም አስቸጋሪ የሚያደርገው በሽታ ነው። ካለን የአብራዊ መስተጋብር ራስ ደግሞ ከስራችን ከምናችን እጃችን ወደ የሚንቀሳቀሱ ነው። አፍንጫችንን፣ እጃችንን ሳናቅ ፊታችንን እነካለን። እዚህ ተጋላጭነን። ያው ደግሞ ግዴለሽነቱ አለ፣ የጥንቃቄ ጉድለትም ይታያል በብዛት እና ወጣቶቹ ደግሞ አልሬዲ የእድሜያችን ገና ነው በሽታም አልተጠቃንም ይህን ነገር መቋቋም እንችላለን ከጉንፋ የዘለለ ነገር አይሆንም፣ የባሰ ነገር አይሆንም ብለው ያስባሉ። እሱ እሱ ኦልሬዲ ሰዎች እንደ ቀላል ነገር እንዲያስቡት አድርጓል ብዬ ያስባለሁ። የሚገርመው ነገር ኦልሬዲ ቤተሰቦቻቸውን ያጡ ሰዎች መዓት እንዳሉ በበሽታው ተጠቅቶ ያዩት ሰዎች የሚመተክሩት፣ የሚናገሩት ነገር ሌላ ነገር ነው። በጣም ከባድ እንደሆነ ስቃዩ ራሱ ሳምባን ብቻ የሚያጠቃ አድርጎ የሚያስቡ ሰዎች አሉ። ልብን፣ ኩላሊት እንዲያጠቃ እንደሚችል በደንብ ስላላወቁት ይመስለኛል። ይሄ ነገር ደግሞ አሻራውን አሳርፎ ራሱ መሄድ አይነት በሽታ መሆኑ ትንሽ አስከፊ ያደርገዋል እና የጥንቃቄ ሁለቱ ሜቢ እንደ ቀላል ከማሰብ ግድ የለሽነት ኮንስፓይረሲ ደግሞ በብዛት አለ። በከተሞች አካባቢ ብቻ ኮንፋይንድ የተደረገ ነገር አድርጎ የማሰብ ነገር ይታያል ይባላል እና የግድ የለሽነቱ ነገር በብዛት የሚታይ ነገር ይመስለኛል። በቫይረሱ የተጠቁ ከዛም በኋላ ደግሞ የተሻላቸው ሰዎች እንደዚህ መልዕክት ቢያስተላልፉ ትምህርት ቢሰጡ ሕብረተሰቡ መካከል ለውጥ ሊያመጣ እንዳ ይችላል ብለህ ታስባለህ? ሌላስ በተጨማሪ መደረግ አለበት የምትለው ነገር? እኔ ሁለት ነገሮችን በልሻልላል። አንደኛው እንደኔ የሚጠቁ ሰዎች ባገኙት አጋጣሚ ማስተማር ቢችሉ በሶሻል ሚዲያም በሚዲያዎችም ላይ ተመችቶላቸው ያለፉበትን መከራ ያለፉበትን አስከፊ የሆነ ነገር ለሰዎች ላይ ማስተማር ቢችሉ። ምክንያቱም ያለፈበት ሰው ያውቀዋል ስሜት ሆነና እንደ ቀላል ነገር አይመለከተውም። በእርግጠኝነት እዛ ፈጣሪ ይጠብቀናል የሚለው ነገር እንዳለ ሆኖ፣ ግን ትልቁ ነገር ራሳችን ኃላፊነታችን እንወጣ ጓደኞቻችንን፣ ወዳጆቻችንን፣ ወላጆቻችን የጠበቅ ኃላፊነታችን ስለሚታይ ብቻ የማይጎዳን እንዳይመስልን ለማለት ይወዳለሁ። ሞት ያበልቲቱፋ በአድማጮች ስም በጣም ነው ማመሰግነው እግዚአብሔር ስትልኝ Buenas en Un አቅሜን ሁሉ የጨረሰው የትዝታ ልቤን አረሰው፣ እረፍት አጣው የረበሸኝ ያዝናናኝ ያሳቀኝ ትዝታ የረበሸኝ ትዝታ ያዝናናኝ ትዝታ ያሳቀኝ ትዝታ የረበሸኝ ትዝታ ያጽናናኝ ትዝታ ዋ I need line you want you want my eyes yeah. የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቷና አዘጋጅ ሰለሞን አባትና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳችሁ ምሽት ስመኞሽ የቆየነን፣ ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት። ጨሟታችን ጓደኝነታችን፣ ያንጹ ጣፋጭ ፍቃችን፣ ሁሉን ሳስበው ለእኔ ይገርመኛል። ያልዩ ጊዜ ዛሬም ድረስ ሲታወሰኛል። አይኔ ላይ ነው ያደረገ ሁሉ አይኔ ላይ ነው የሆነ ሁሉም አይኔ ላይ ነው መችማ ይረሳኝና My am not going